መንፈሳዊ መሪ ምዕራፍ ዘጠኝ ለመንፈሳዊ መሪ የሚያስፈልጉ ባህርያት ቀጣ የሆነ ሁለተኛ ክፍል ዘደኛና ብልህ እንዲሁም የንቁ አእምሮ ባለቤት ሊሆን ይገባል። ዘደኛ ስንል አስቸጋሪ ከሆኑ ሰዎች ጋር በሚኖረን ግንኙነት፣ ጥንቃቄ የሚያሻቸው ጉዳዮችን በማስተናገድ ረገድ ሊኖረን ስለሚገባ ብልህነትና ነገሮችን የማመዛዝን ችሎታ መናገራችን ነው። እንዲህ ያለ ሰው ተገቢና ትክክለኛውን ነገር በወቅቱ ለማቅረብ ንቁ ነው። ስላከናወኑት ወይም ስላቀረቡት ገንቢ ሀሳብ ሰዎችን ማድነቅ ማመስገንንም ያውቅበታል። አላስፈላጊ ጭቅጭቅ ሊያመጡ የሚችሉ ነገሮችን በጥንቃቄ ይዛል። በመሠረታዊ ሀሳብ ደረጃ ዘዴ ወይም ብልሃትና ንቁ አእምሮ የተያዙ ናቸው። ይሁን እንጂ ባለንቁ አእምሮ መሆን ከጮሌነት ጋር በተያዘ ሁኔታ ስለሚቀርብ ቃሉ ትክክለኛውን ትርጉም የሳተ ይመስላል። ገንቢ በሆነ መልኩ እነዚህን ባህርያት ስንጠቀምባቸው ግን ከአቋማችን ሳናወላውል፣ ሰዎችንም ሳናስቀይም አመለካከታችንን እንዲጋሩ ማድረግ ይቻላል። ለያዝነው ዓላማም ከጎናችን ማሰለፍ ይቻላል። በተለይ ለመንፈሳዊው መሪ እነዚህ ባህርያት ይህ ነው የማይባል ጠቀሜታ ይኖራቸዋል። ዓላማውን ሰዎች መርዳት ሰዎችን መርዳት እስከሆነ ድረስ ሀሳቡን እና አቅዱን በእርሱ ስፍራ ሆነው እንዲመለከቱ የማድረግ ችሎታ ሊኖረው ይገባል። ይህን አጥብቀን መፈለግ ማዳበርና ማሳደግ ተገቢ ነው። አንዳንድ ነገሮች ከፍተኛ ጥንቃቄ የሚያሻቸው በመሆኑ ከአያያዝ ወይም ከአቀራረብ ጉድለት ሊበላሹ ይችላሉ። በተለይም ደግሞ የግለሰብ ሕይወትን የሚመለከቱ ጉዳዮች በቀላሉ ሌላውን ወገን ማስቀየም ይችላሉ። እንግዲህ እንዲህ ያሉ ጉዳዮችን የሌሎችን መብት ሳንጋፋ መፍትሄ ላይ ለመድረስ አንድ መሪ ይህን ችሎታ አጥብቆ መፈለግ ይኖርበታል። የዚህ ችሎታ ባለቤት ሆኖ መገኘት ደግሞ ራስን በሌሎች ቦታ አድርጎ ማየትና ምን ሊሰማቸው እንደሚችል መረዳትን ይጠይቃል። መሰረታዊ ሀሳቡን ሳይለቅ አንድን ነገር በብልሃት መናገር እንደሚቻል ሁሉ ማስተዋል በጎደለ ሁኔታ ማቅረብም ይቻላል። ነገሮች ከአቀራረብ ወይም ከአያያዝ ሊበላሹ ስለሚችሉ ጥንቃቄ ያሻቸዋል። እያልነውም በዚህ ምክንያት ነው። ጫማ ሰሪው ለደንበኛው የኔመ ቤት እግርሽ ትልቅ ስለሆነ የጫማ አይበቃሽም አላት። ሌላው ጫማ ሰሪ ግን የኔመ ቤት ጫማው ትንሽ ስለሆነ አይበቃሽም አላት። በመሰረተ ሀሳብ ደረጃ ሁለቱም አንድ አይነት ነገር ነበር የተናገሩት። ይሁን እንጂ አንደኛው የደንበኛውን ስሜት ሳይጎዳ በዘዴና በብልሃት ሲናገር፣ ሌላው ግን ማስተዋል በጎደለ ሁኔታ ተናግሯል። ሴትየዋ የትኛውን ጫማ ሰሬ የወደፊት ደንበኛዋ እንደምታደርግ መገመት ይቻላል። የተስፋይቱ ምድርን ለእስራኤላውያን ያከፋፈለው ኢያሱ ምን ያህል መጽሐፍ ቅዱሳዊ ዘዴና ብልሃትን እንደተጠቀመ መመልከት ይቻላል። የሰውን ልጅ በተፈጥሮው ራስ ወዳድ እንደመሆኑ መጠን የቦታ ክፍፍሉን በተመለከተ በሕዝቡ መካከል የከረረ ጸብና አለመግባባት ሊፈጠር ይችል ነበር። ኢያሱ ግን እንዲህ ያለውን ጉዳይ በብላትና በዘዴ በመያዙ ሊፈጠር የሚችለውን አለመግባባት ማስወገድ ችሏል። ይህ የአእምሮ ንቃትና ብስለት ውጤት ብቻ ሳይሆን ከአምላኩ ጋር ከነበረው ቀረቤታ ያገኘው ጥበብ ነበር። ሌላ መሰዊያ መስራትን በተመለከተ በሮቢልና በጋድ ነገዶች መካከል ተፈጥሮ የነበረውን አለመግባባት ለመፍታት የተጠቀመበት ዘዴና ብልሃት የተፈጥሮ ችሎታውን ብቻ ሳይሆን ከእግዚአብሔር ትምህርት ቤት የተማረ መሆኑን ይመሰክራል። እርሱ ራሱ ባያውቀውም እንኳ ዊሊያም ኬሪ የተባለው ሚስዮናዊ በዘዴና በብልሃት ሰዎችን መምራት የተካነሰው እንደነበር ሲመሰክር፣ አንድ ጻፊ እንዲህ ብሎ ነበር ሰዎችን የመምራትና የማስተዳደር ችሎታ ነበረው። ይህንንም የሚያደርገው በስልጣኑ አለግባብ ሳይጠቀም ሌሎችም የበታችነት ሳይሰማቸው ነበር። በዚህ ሁኔታ ምንም ሳይጨነቅ ማድረግ የነበረበትን ሁሉ አድርጓል። በተለይም ደግሞ ዘዴና ብልሃት በጣም ውጤታማ የሚሆኑ ብዙ ሳንጨነቅና ሳናስብበት ስንጠቀምበት ነው ይህ የሚሆነው ደግሞ ከባህሪያችን የተዋሃደ ሲሆን ነው ሌሎችን የማንቀሳቀስና የማነሳሰት ችሎታ ሊኖረው ይገባል ሌሎችን ለአገልግሎትና ለመስዋዕትነት ማነሳሳት መቻል የአንድ መንፈሳዊ መሪ አይነተኛ ምልክት ነው በእርሱ ውስጥ የሚቀጣጠለው የአገልግሎት መንፈስ እንደ ሰደድ እሳት ሁሉ ሌሎችም እንዲቀጣጠሉና ደምቀው እንዲያበሩ ያደርጋቸዋል እውነተኛ አገልጋይ የስራ ሰው ከመሆኑ ባሻገር ሌሎችንም ለስራ ያነሳሳል። መንፈሳዊ ቅናትና ተነሳሽነትን ወደ ሌሎች የማስተላለፍ ልዩ ክህለቶች አሉት። ፓስተር ሼ ቻይና ካፈራቻቸው ክርስቲያን መሪዎች አንዱና ዋናው እንደነበር ይታመናል። ይህ ሰው ሌሎችን የመቀስቀስና ለስራ የማነሳሳት ከፍተኛ ችሎታ ነበረው። አንድ ጊዜ በጌታ ስራ በጣም ይቀርበው ለነበረ ወንድም የሰው የተዋጣለት መሪና ሌሎች ላይ በጎ ተጽዕኖ ማሳደር የቻለው ለምን ይመስልሃል? በማለት ለቀረበለት ጥያቄ ሲመልስ፣ ከዚህ አንጻር ከፍተኛ ችሎታ እንደነበረው ግልጽ ነው። ምንም ሳይጨነቅበትና ጥረት ሳያደርግ ሰዎችን የመቀስቀስና የማነሳሳት ስጦታን ተክኗል። እነርሱም ሳይጨነቁና ግዳጅ ሳይሰማቸው ይከተሉታል ልባቸውንም ያሳርፉበታል። ከዚህም የተነሳ ታላላቅ ነገሮችን ማድረግ ችሏል። ከእርሱ ጋር ያለ ማንኛውም ሰው ስለ ክርስትናና የአገልግሎት ሕይወት መገንዘቡ የማይቀር ነው ብሏል። ነህሚያም በከፍተኛ ደረጃ ይህ ችሎታ ነበር። ወደ ኢየሩሳሌም ስደርስ የሕዝቡ ልብ ዝሎና ወኔያቸው ተዳክሞ ነበር የጠበቀው። ይሁን እንጂ በእንደዚያ ያለ ሁኔታ የነበረውን ህዝብ ወኔ በመቀስቀስ ለሚፈልገው ስራ በግብረ ኃይል ደረጃ ማነሳሳት ችሏል። የህዝቡም ልብ ለስራው ጨከነ የሚለውን ማንበብ የተቻለውም ከዚህ የተነሳ ነው። በዚህ ሁኔታ ነህምያ የህዝቡን መንፈስ ባያነሳሳ ኖሮ ኢየሩሳሌምን እንደገና የመስራቱ ጉዳይ መፈጸም ቀርቶ አይጀመርም ነበር። የእንግሊዝ ጠቅላይ ሚኒስትር የነበሩት ዊንስተን ቸርችልም ይህን በከፍተኛ ደረጃ ተክነው እንደነበር ይታወቃል። በሁለተኛው የዓለም ጦርነት ፈረንሳይ በጀርመን ሰራዊት ስር ወድቃ ነበር። እንግሊዝም ያንን ሰራዊት ብቻዋን መጋፈጥ ነበረባት። በሁኔታው የተደናገጠው እንግሊዝ ካቢኔ የሚይዘው የሚጨብጠው ጠፍቶ ግራ ተጋብቷል። ይህም ያለ ምክንያት አልነበረም። በዚህ ጊዜ ተስፋ ቆርጠውና አዝነው የነበሩ የሥራ ጓደኞቻቸውን ዙሪያውን ከቃኙ በኋላ ዊኒስተን ቸርችል፣ የተከበራችሁ ወገኖቼ፣ ይህ በከፍተኛ ደረጃ ተነሳሽነታችንን ሊያሳድገው እንጂ ተስፋ እንድንቆርጥና ሁኔታውን በቸልታ እንድንቀበል ሊያደርገን አይገባም በማለት ተናገሩ። ህዝቡን እንደ አንድ ሰው በማነሳሳት ለድል እንዲበቃ ያስቻሉት ከዚህ የተነሳ ነበር። እቅዶችና ውሳኔዎችን ወደ ተግባር ለሚተረጉም ያስተዳደር ሰው ሊሆን ይገባል። የቱንም ያህል ትልልቅ መንፈሳዊ እይታ ቢኖረው እቅዶችና ውሳኔዎችን በተግባር የመተርጎም አቅም ከሌለው በቀር አንድ ሰው ምንም ማከናወን አይችልም። እርግጥ ነው፣ ከሚገባ በላይ አስተዳደራዊ ጉዳዮች ለስና ተኩር የመንፈስ ቅዱስን አሰራር ችላ ልንለው እንችል ይሆናል። ከዚህም የተነሳ ራሱን የቻለ ችግር ሊፈጠር ይችላል። ሁልጊዜ ይህ አይነት ችግር ሊፈጠር ይችላል ማለት ግን አይደለም። ምክንያቱም እቅዱን በተግባር የመተርጎም አቅም ያላቸው መሪዎች ስላልነበሯቸው ብዙ ተስፋ የተጣለባቸው የእግዚአብሔር ስራዎች ያለ ውጤት ቀርተዋል። ሰር ጆርጅ አዳም ስሚዝ የተባሉ ሰው ትንቢተ ኢሳያስን በተመለከተ በጻፉት ማብራሪያ ፍርድ የሚለውን ቃል ተገቢውንና መልእክቱን ማስተላለፍ በማይችል ሁኔታ መተርጎሙን ይናገራሉ። እንደ እርሳቸው አመለካከት ይህ ቃል ዘዴ፣ ስርዓት፣ የአሰራር ቅልጥፍና ወይም ህግ ተብሎ ሊተረጎም ይችላል። ስለዚህም እግዚአብሔር የፍርድ አምላክ ነው ሲል ኢሳያስ 30 ቁጥር 18 ከሌሎች ትርጉሞቹ በተጨማሪ እግዚአብሔር ራሱን የቻለ የአሰራር መንገድ አለው ማለት ነው። ፍጥረቱን በስርዓት ይመራል፣ በጥንቃቄ ያስተዳድራል። ስለሆነም እርሱ የስርዓት አምላክ እንደመሆኑ መጠን የመርነት ኃላፊነት ከሰጣቸው ሰዎች ሁሉንም በስርዓትና በአግባቡ እንዲያደርጉ ይጠበቅባቸዋል። ሁሉን የሚችል የምሕረት ባለቤት የሆነ እግዚአብሔር የራሱ አሰራር መንገድ ያለው መሆኑ መዘንጋት የሌለበት ታላቅ እውነት ነው። የቱንም ያህል የረቀቀ አስተምሮ ቢኖረው፣ የቱንም ያህል ሰዎችን መምራት ቢችልም አንድ ሃይማኖት በውስጡ ይህን ካላካተተ በቀር ተገቢውን ግብ መትቷል ማለት አይቻልም ይላሉ ከላይ ስማቸው የተጠቀሰው ጸሐፊ። እኛም ብንሆን እንደ መሪዎች ለእግዚአብሔር በምንሠራው ሥራ የእርሱ ስርዓትና ዘዴ ያለበት ሊሆን ይገባል። ሰውየቱንም ያህል ድርጅታዊ አሰራር ቢኖረው በድርጅቱ ጥንካሬ ሰዎችን ወደ እግዚአብሔር መንግሥት ማምጣት አይችልም። እንዲህ ስለተባለ ግን በመንፈስ ቅዱስ አጋዥነት እቅድ ማውጣት የለብንም፣ ለሰዎች ማዳን እቅዳችንን ተግባራዊ ማድረግ የለብንም ማለት አይደለም። አንድ ሰው ስለ ጆን ዌስሊ ሲናገር ከማንኛውም ስመጥር ዓለማዊ አስተዳደር የተሻለ እንጂ ያነሰ ችሎታ አልነበረው ብሎለታል። ዛሬም ብሆን ይህንን የአስተዳደር ችሎታውን እርሱ ከመሰረታት ሜቶዲስ ቤተ ክርስቲያን መመልከት ይቻላል። ምንም እንኳን በመካከላቸው ሆኖ መመሪያ መስጠት ባይችልም፣ የመሰረታት ቤተ ክርስቲያን ግን ዛሬ ድረስ ሳትናወጥ መጽናት ችላለች። የትኛውን ሰው የትኛው ቦታ ላይ ማስቀመጥ እንዳለበት ባላቸው ችሎታ እንዴት መጠቀም እንዳለበት ማወቁ ሰዎችን ከጎኑ ማሰለፍ አስችሎታል። እንቅስቃሴውም ከአደገኛው ውድቀት ልድን ችሏል። ጥሩ አድማጭ መሆን አለበት። የሰዎችን መሰረታዊ ችግር ተረድቶ ተገቢውን መፍትሄ መስጠት የሚችለው አንድ ሰው ጥሩ የማድመጥ ችሎታ ሲኖረው ነው። ብዙዎቻችን ግን አውቀነውም ይሁን ሳናውቀው ብዙ እናወራለን። በፍጹም ሊያዳምጠኝ አይፈልግም። ገና ችግሬን ሳልነግረው መፍትሄ ሊሰጠኝ ይሞክራል አለች አንዲት ሴት ስለ ቤተ ክርስቲያንዋ መጋቢ ስትናገር። ብዙዎች ሌሎች የሚናገሩትን ለመስማት ትዕግስት የላቸውም። እንደ እውነቱ ከሆነ ግን የሌሎችን ሀሳብ ለመረዳት ማድመጥ አለብን። የምናዳምጠውም ከፈራጅነት ወይም ከትችት ነጻ በሆነ ልቦና መሆን ይኖርበታል። እንደሚገባ ብናዳምጥ ይህ ነው ተብሎ ባይገለጥ እንኳ ክፍል ያህሉን መፍትሄ ከዚያ ውስጥ ማግኘት ይቻላል። ችግሬን የማየው ሀሳቤን የማካፍለው ሰው ያስፈልገኛል። ሆኖም ተናጋሪ እንጂ ከልቡ የሚሰማኝና ችግሬን የሚረዳልኝ ፈልጌ ማግኘት አልቻልኩም በማለት የሚያማርሩ ብዙዎች ናቸው። የሌሎች ችግርና ብሶት የሚገባን የሚገባን ሰዎች መሆናችን የሚታየው ከመናገር ይልቅ ከልብ በማድመጥ ነው። ብዙ ጊዜ ግን በመሪነት ቦታ የተቀመጡ ሰዎች ሳያውቁት የሌሎችን ችግር ለመስማት ጊዜ እንደሌላቸው ያሳያሉ። ምንም ሳይሳቀቁ ዘና ባለ ሁኔታ ሰዎች ችግራቸውን እንዲናገሩ ነጻነት እንዲሰማቸው የሚያደርግ ሰው የተባረከ ነው። በዚህ መልኩ ለማድመጥ የምናውለውን ጊዜ ውጤት አለው። በፖለቲካው ዓለም መሰማራት የሚፈልጉ ወጣቶች እንዴት ውጤታማ የፖለቲካ መሪ መሆን እንደሚችሉ ምክር እንድሰጧቸው ኦርቨር ዌልደል ሆልምስ የተባሉ ሰው ይጠይቋቸዋል። እርሳቸውም ሲመልሱ የሌሎችን ሀሳብ ለመረዳት በተዘጋጀ ልብ አድምጡ። የሰዎችን ወዳጅነትና ድጋፍ ማግኘት የምትችሉት ይህን ልማድ ማዳበር ስትችሉ ነው። ያነ ችግራቸውን የተረዳላቸው ሰው እንዳገኙ ስለሚያስቡ ሰዎች ከጎናቸው ይቆማሉ፣ ድጋፋቸውንም ይሰጧቸዋል። በጣም የሚያሳዝነው ግን ብዙዎች ጥሩ አድማጭ አይደሉም ነበር ያሉት። ከሌሎች ጋር ደብዳቤ ይለዋወጣል። ማንኛውም የመርነት ስፍራ የደብዳቤ ልውውጥን ይጠይቃል። ደብዳቤዎች ማንነትን ይገልጣሉ። ከየትኛውም ታሪካዊ መረጃ ይልቅ የጳውሎስን እውነተኛ ማንነት ከጻፋቸው መልእክቶች ወይም ደብዳቤዎች መረዳት ይቻላል። መልእክቶቹ ለማንኛውም መንፈሳዊ መሪ ምሳሌ መሆን የሚችሉ ናቸው። ታማኝነቱን፣ ቅንነቱን፣ የአስተሳሰብ ጥልቅነቱን እና ብስለቱን ከመልእክቶቹ መመልከት ይቻላል። አስቸጋሪ ሁኔታዎችን በተመለከተ የምጽፏቸው መልእክቶች በራሱ እምባ እንጂ እንደ ማንኛውም ተራ ደብዳቤ በቀለም የጻፋቸው አይደሉም ማለት ይቻላል። በብዙ መከራና ከልብ ጭንቀት በብዙ እምባ ጽፍ ያለሁ ጽፌላችኋለሁ ነበርና ይላል ለቆሮንቶስ ሰዎች በጻፈው መልእክት ሁለተኛ ቆሮንቶስ ምዕራፍ ሁለት ቁጥር አራት አንድ ጊዜ የተለያየ ስህተት ለፈጸሙ የቆሮንቶስ ክርስቲያኖች ጳውሎስ ክርር ያለ መልእክት ጽፎላቸው ነበር ይሁን እንጂ ልበ ርኅሩኅ በመሆኑ በዚያ ደብዳቤ አሳዘኝ አሳዝኛቸው ይሆን በማለት እንደገና በጻፈው ሌላ ደብዳቤ በመልእክቴ ባሳዝናችሁም በዚህ አልጸጸትም ብጸጸትም እንኳን መልእክቴ ያሳዘናችሁ ለጥቂት ጊዜ እንደሆነ ተረድቻለሁ። አሁን ግን ደስ ብሎኛል። ደስታዬም ስላዘናችሁ ሳይሆን ሐዘናችሁን ንስሐ ለመግባት ስላበቃችሁ ነው ብሏል። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 8 እስከ 9። ጳውሎስ እንዲህ ያለ ደብዳቤ የሚጽፈው ለተነሳው መንፈሳዊ ችግር መፍትሄ በመስጠት ወደ ብስለት ደረጃ እንዲደርሱ እንጂ የራሱን አመለካከት ሌሎች ላይ ለመጫን አልነበረም የጳውሎስ መልእክቶች ሰዎችን የሚያጽናኑና የሚያበረታቱ ስለ መልካም ነገራቸው የሚያመሰግኑና ለደከሙት ርኅራኄ የሚገልጡ ናቸው ስለሆነ ደብዳቤዎችን የሚቀበሉ ይባረካሉ ለምሳሌ ፊልጵስዩስ ምዕራፍ 1 ቁጥር 7 እስከ 30 ይመልከቱ ይሁን እንጂ ሌሎችን ለመገሰጽና ስህተታቸውን ለማመልከትም ታማኝ ነበር እምነቱን ስለነገርባችሁ ጠላት የሆኑባችሁኒ አሁን በመካከላችሁ ተገኝቼ ለየት ባለ ቋንቋ ሊነግራችሁ ምን እኛ በወደዱ ገላቲያ አራት አስራ ስድስት ሀያ። የምንጽፋቸው ደብዳቤዎች ግልጽና የማሻሙ የሚያስፈልገውንም መልእክት በትክክል የሚያስተላልፉ ሊሆኑ ይገባል። ከዚህ ሁሉ የልባችንን ቀናነት የሚያሳዩ መሆን አለባቸው። ደብዳቤ መልእክትን የምናስተላልፍበት አንድ አይነት መንገድ ቢሆንም የራሱ የሆነ ጎደሎነት አለው። ለምሳሌ ያህል አንድ ሰው ጥፋት ቢያጠፋ ፈገግታንና ብሩህ ገጽታን ሳንነፍቅ ልንነግረው እንችላል። ደብዳቤ ግን ፈገግታና ብሩህ ገጽታችንን ማሳየት አንችልም። ስለሆነም የምንጽፈው ደብዳቤ የልባችንን አሳዛኝነትና ረሁርነት መግለጥ እንዲችል ልዩ ጥንቃቄ መደረግ ይኖርብናል። አማኞችን በማሳደግ ረገድ ጳውሎስ በሚሠራው ሥራ መልእክቶቹ ጉልህ ድርሻ ነበራቸው። ጆርጅ ዋይትፊልድ የተባለው ሰባኪ በትልልቅ ስብሰባዎች ወንጌል ከሰበከ በኋላ ለአዲሶቹ አማኞቹ ማበረታቻ ደብዳቤዎችን ስጽፍ እስከ ሌሊቱ ዘጠኝ ሰዓት ድረስ ቆይቶ እንደነበር ይነገራል።